ማህደር ዜና መስከረም 27 2024። ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። አርብ፣ ኒውዮርክ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የመንግስታቸውን ጥንካሬና ዕቅድ አስታወቁ። ድፍን መካከለኛው ምስራቅንም አስጠነቀቁ። የእስራኤል ረጅም እጅ የማይደርስበት ስፍራ ኢራን ውስጥ የለም። ይህ ለመላው መካከለኛው ምስራቅም እውነት ነው አላበሉም። ከዩናይትድ ስቴትስና ከምዕራብ አውሮጳ መንግስታት ዙሪያ መለስ ድጋፍ የሚንቆረቆርለት የእስራኤል ጦር ጋዛን አውድሟል። ቴህራን፣ ደማስቆም፣ ቤይሩት፣ ሁዴዳ ውስጥ ጠላት የሚላቸውን ፖለቲከኞች የጦር ጀኔራሎች ተራ ዜጎችን ጭምር ገሏል። አስራ አንዶሩ የኔታንያሁ ማስጠንቀቂያም ከኒውዮርክ በተሰማ በሰዓታት ልዩነት ደግሞ የእስራኤል ረጅም እጅ ቤይሩት ላይ ሌላ ግዳይ ጣለ። የሕዝቦላህን መሪ ሰይድ ሐሰን ነስራላህን ገደለ። ለእስራኤል ሌላ ድል ግን ለእስራኤል ለዓለም ሰላምስ ይበጅ ይሆን? ላፍታም አብረን እንጠይቅ። እስራኤል እንደ ሀገር ከተመሠረተች ከ1948 ጀምሮ ከጦርነት ተላቃ አታቅም። ለረጅም ዘመን ከመካከለኛው ምስራቅ ሀገራት ሁሉ ጠንካራ ድጋፍ ስትሰጣት የነበረችው ደግሞ ኢራን ነበረች። በ1979 የኢራን እስላማዊ አብዮተኞች የትሕራን ቤተ መንግስትን ሲቆጣጠሩ ግን የቴህራን ቴልአቪቭ፣ የቴህራን ዋሽንግተኖች ወዳጅነት ፈረሰ። የእስራኤል ጦር ሊባኖስ ውስጥ የሸመቁ የፍልስጤም ደፈጣ ተዋጊዎችን ለማጥፋት በ1982 ደቡብ ሊባኖስን ሲወር ደግሞ የሁለቱም የጥንት ወዳጆች ግንኙነት ወደ ጠላትነት ተቀየረ። የሊባኖሱ የሺያ ሚሊሻ ኃይልም በኢራን ድጋፍ ተመሠረተ። ሂዝቦላ አሉት ስሙንም መስራቾቹ፣ የፈጣሪ ፓርቲ እንደማለት ነው። ቡድኑ በተመሠረተ በአመቱ ቤይሩት የሚገኘውን የዩናይትድ ስቴትስን የጦር ሰፈር በቦምባ ጋየው። 241 የአሜሪካ ወታደሮች ተገደሉ። በ1990 ዎቹ የመጀመሪያ ዓመታት የኢራን ኢራቅ ጦርነት፣ የሊባኖስም የእርስ በርስ ጦርነት ሲቆም የድርጅቱ የመጀመሪያ መሪ ሱብሒ አልቱፋይሊ የቴህራኖችን ጫና በመቃወማቸው ከስልጣን ተወገዱ 1991 እስከዚያ ጊዜ ድረስ የህዝቡላህ ጦር አዛዥ የነበሩት አባስ አልሙሳዊ የዋና ጸሐፊነቱን ስልጣን ያዙ። አልሙሳዊ ከ1986 ጀምሮ የእስራኤል ወታደሮችን አስገድለዋል ወይም አሳግተዋል በማለት የምትወነጅላቸው እስራኤል አልሙሳዊን አንድም ለማገት ካልሆነም ለማጥፋት ታድናቸው ነበረ። የካቲት 16 1992 አሜሪካ ሰራሹ የእስራኤል ሀፓቺ ሄሊኮፕተር ደቡብ ሊባኖስ ውስጥ ተከታትለው ይጓዙ የነበሩ ሦስት መኪኖችን በሚሳይል አጋየ። አልሙሳዊ ባለቤታቸው፣ የአምስት ዓመት ወንድ ልጃቸውና ሌሎች አራት ሰዎች ተገደሉ። ጠቅላይ ሚኒስትር ኢትሳክ ሻሚር ይመሩት የነበረው የእስራኤል መንግሥት ትልቅ ጠላቱን በመግደሉ ለቴል አቪቭ ዋሽንግተኖች ታላቅ ደስታ ለአውሮጳ አረብ ወዳጆቻቸው እፎይታ ለቴህራን ደማስቆች ባንጻሩ በእርግጥ ሽንፈት ብጤ ነበረ። የድል ሽንፈቱ ፌስታ ሐፍረት ስሜት ላንዶሪያ ያክል እንኳን አልተዘረዘረም። መጋቢት 17 1992 ቦኒስ አይሪስ አርጀንቲና የእስራኤል ኤምባሲ ህንፃ በቦምብ ጋየ። 29 ሰዎች ተገደሉ። ኤምባሲውን ያጋየው ኢስላሚክ ጅሃድ የተባለው የሊባኖስ የሽዓ ቡድን እንዳስታወቀው ጥቃቱን የሰነዘረው የአልሙሳዊን በተለይም የአምስት ዓመት ሕፃን ልጃቸውን ደም ለመበቀል ነው። የእስራኤል ሕዝቡላህ የየወዳጆቻቸው ውጊያ መገዳደል መበቃቀልም ቀጠለ። ህዝቡላህ ልክ እንደ ሐማስ እንደ ኢስላሚክ ጅሃድ እስራኤልና አሜሪካንን እንደሚቃወሙ እንደ ብዙ ደፈጣ ተዋጊዎች ቡድናት ሁሉ ለእስራኤል፣ ለዩናይትድ ስቴትስ፣ ለአውሮጳ ኅብረት፣ ለብሪታንያና ለተባባሪዎቻቸው አሸባሪ ቡድን ነው። የዚህ ቡድን መሪ ባለፈው አርብ መገደልም ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት ለእስራኤልና ለወዳጆቿም ታላቅ ድል ነው። መዲናት ስራኤል ክስላ እትሞል ኤተ ራብ አመረሥኪም የእስራኤል መንግሥት ዋናውን ገዳይ ሐሰን ነስረላህን ትላንት ገድሏል። ቁጥር የለሽ እስራኤላውያን፣ በመቶ የሚቆጠሩ አሜሪካውያንና በደርዘን የሚቆጠሩ የፈረንሳይ ዜጎች ለመገደላቸው ተጠያቂ ከሆነው ጋር ሒሳብ አወራረናል። ለምዖት አሜሪካኒም ወዐሥሮት ጽርፈቲም የዩናይትድ ስቴትስ ፕሬዚደንት ጆ ባይደንም የሰይድ ሐሰን ነስራላህን መገደል ለብዙ ሰለቦቹ ፍትሃዊ እርምጃ ብለውታል። ይሁንና ሐሰን ነስራላህም ሆኑ የሚመሩት ቡድን ሕዝቡላህ ለኢራን ለሶርያ፣ ለሊባኖስ፣ ለኢራቅ ሌላ ቀርቶ ለፓኪስታን በተለይ ለሺአ ሐራጥቃ እምነት ተከታዮች ለፍልስጤም ሱኒዎች ጭምር የነፃነት ተፋላሚዎች ናቸው። የሐሰን ነስራላህ መገደል ከተረጋገጠ ካለፈው ቅዳሜ ጀምሮ ከባስራ እስከ ነጃፍ ከትሄራን እስከ ደማስቆም ከካራቺ እስከ ሰንዓ የተደረገው ሐዘን የአደባባይ ሰልፍና የብቀላ ዛቻም ይህንኑ መስካሪ ነው። አልሙሳዊ በ1992 ሲገደሉ የቡድኑን የዋና ጸሐፊነት ሥልጣን የያዙት ሐሰን ነስራላህ ያን ቡድን ከተራ ደፈጣ ተዋጊነት ወደ ጠንካራ የፖለቲካ ጦር ኃይል ቅይጥ ድርጅትነት አሳድገውታል። ሕዝቡላህ ብዙዎች እንደሚሉት ከሊባኖስ መንግሥት የበለጠ ፖለቲካዊ መዋቅር፣ ከሊባኖስ ጦር ኃይል የጠነከረ ተዋጊ ኃይል አለው። ከ20 እስከ 25 ሺህ የሚገመተው ጦሩ ከ40 ኪሎ ሜትር እስከ 700 ኪሎ ሜትር የሚወነጨፉ የአጭርና የረጅም ርቀት ሮኬቶች፣ ሚሳኤሎች፣ ጸረ ታንክ፣ ጸረ መርከብ ሚሳኤሎች በድምሩ 150 ሺህ ተወንጫፊዎች ታጥቋል። 140 ሺህ ሞርታሮች፣ በመቶ የሚቆጠሩ ሰው አልባ አውሮፕላኖች ወይም ድሮኖች አሉት። በ1992 የያኔዎቹ የእስራኤል የፖለቲካና የጦር መሪዎች የህዝቦላህ ዋና ጸሐፊ አባስ አልሙሳዊ ይገደሉ ወይስ ይታገቱ በሚል ክርክር ገጥመው ነበራሉ። ምስጢሩን የሚያውቁ? የጦር ኃይሎች ጠቅላይ ኤታማጆር ሹም የነበሩት ጀነራል ኤሁድ ባራክ የሕዝቡላህ መሪ እንዲገደሉ አጥብቀው ሲከራከሩ፣ ተቃዋሚዎቻቸው ሂዝቡላህ የአንድ ሰው ትርኢት አይደለም በማለት ተሟግተዋቸው ነበረ። የሰማንጂም የተቀበላቸው የለም። ከ32 ዓመታት በኋላ ዘንድሮ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የነስረላህን መገደል ለእስራኤል ታላቅ ድል፣ ታሪካዊ እመርታም ብለውታል። እዝኸ ኢስራኤል የእስራኤል ዜጎች ሆይ፣ እኒህ ታላቅ ቀናት ናቸው። ከታላቅ ታሪካዊ እጥፋት ላይ ደርሰናል። ከዓመት በፊት ጥቅምት ሰባት ጠላቶቻችን አጠቁን እስራኤልም ልትጠፋ ተቃርባለች ብለው አስበው ነበረ። ከዓመት በኋላ ጠላቶቻችንን በውድመት ላይ ውድመት እያደረስን ድል በድል ስንረማመድ ተስፋቸው መደብዘዙን ተገንዝበውታል። እስራኤል እያንሰራራች ነው። እያሸነፍን ነው። ጠላቶቻችንን ማጥቃታችንን እንቀጥላለን እንጸልያለን ዜጎቻችንን ወደ የቤታቸው እንመልሳለን። ታጋቾቻችንን በሙሉ እናስለቅቃለን። ላዚር ኤት ኮል ከቱፈኑ እስራኤል ዩናይትድ ስቴትስ፣ የአውሮጳ ህብረት፣ ብሪታንያና ተባባሪዎቻቸው በአሸባሪነት የፈረጁት ሐማስ አምና መስከረም 26 ደቡባዊ እስራኤልን አጥቅቶ ወደ 1200 የሚሆኑ የእስራኤልና የተለያዩ ሀገራት ዜጎችን ገሏል። ጥቃቱን ለመበቀል እስራኤል ጋዛ ሰርጥ በከፈተችው መጠነ ሰፊ ወታደራዊ ዘመቻ እስከ ዛሬ ድረስ አርባ ሺ ያክል ፍልስጤማውያንን ገላለች። ጋዛንም ኔታንያሁ እንዳሉት አውድማለች። ሲቪሎች፣ አዳኝ የሚባሉት የጋዛ ነብስ አድን ሰራተኞች እንደሚሉት ጋዛም ሰው የሚገደልባት ህንፃ ሀብት፣ ንብረት የሚጠፋባት ብቻ አይደለችም፣ የቅዠት ምድር ጭምር እንጂ። በየስፍራው የተሰውትን ሰዎች እናሸታለን፣ ስንተኛ፣ ስንበላ፣ ሁል ጊዜም የተበጣጠሱ ሰውነት ክፍሎችን ሽታ እናሸታለን፣ ደም እናያለን። ምንም ነገር ባይኖር እንኳ መመገብ አንፈልግም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት ጋዛን ያወደመው ሊባኖስን አንዴ በመገናኛ መሳሪያዎች ፈንጂ ሌላ ጊዜ በሚሳኤል ቦምብ የሚያሸብረው የእስራኤል ጠንካራ ጥቃት አሁንም ቀጥሏል። የሊባኖስ ባለሥልጣናት እንዳሉት እስከ ትናንት ድረስ አንድ ሺህ ሰዎች ተገለዋል፣ ከ600 በላይ ቆስለዋል። ዛሬ ደግሞ የእስራኤል ጦር ሊባኖስ ውስጥ የሐማስ የሕዝባዊ ግንባር ለፍልስጤም ነፃነት ፒኤፍፒኤል መሪዎችን የሊባኖስን ወታደርና በርካታ ሰላማዊ ሰዎችን ገላለች። ምዕራባውያን መንግስታትም ዜጎቻቸውን ከሊባኖስ እንዲወጡ እያሳሰቡ ነው። ዘገቦች እንደጠቆሙት የኢትዮጵያ፣ የሱዳን የፊሊፒንስና የሌሎች ሀገራት ዜጎች ግን መውጫ መግቢያተው መጪውን እዚያው ሊባኖስ ውስጥ እየጠበቁ ነው። የፖለቲካና የወታደራዊ ጉዳይ አዋቂዎች እንደሚሉት የእስራኤል የኃይል እርምጃ ሊባኖስን ዳግማዊት ጋዛ እንዳያደርግ መካከለኛው ምስራቅን በለየለት ጦርነት እንዳያወድም ያሰጋል። ለእስራኤል ከዘመናዊ ጦር መሳሪያ እስከ ጠንካራ ዲፕሎማሲ ከቢሊዮነ ቢሊዮናት ዶላር እስከ ጥብቅ ስለላ ሁሉን የምታደርግላት ዩናይትድ ስቴትስ አስጊውን ጦርነት ለማስወገድ እስካሁን ሁነኛ እርምጃ አልወሰደችም። ነገር ድንገት ስውጥ የሚላቸው የ81 ዓመቱ አዛውንት ፕሬዚደንት ጆ ባይደን ግን ሙሉ ጦርነት መከፈት የለበትም ይላሉ። አሁንም ሙሉ ጦርነት ሊወገድ ይገባል፣ በእውነት ልናስወግደው ይገባል። መውጣት የፈለጉ የኤምባሲዎቻችን ሰራተኞች ቤተሰቦች እንዲወጡ የጥንቃቄ እርምጃ ወስደናል። ገና እዚያ አልደረስንም፣ ግን ከፈረንሳዮችና ከሌሎች ጋር አበክረን እየጣርን የወታደራዊ ስልት ጉዳይ አጥኚ ፓውል ሙርክራፍት እንደሚሉት ግን የነስረላህ መገደል፣ የእስራኤል ገደብ የለሽ ጥቃት መቀጠል፣ የአሜሪካ ዳተኝነት፣ የሊባኖስ ውድመት ወትሮም በግጭት ጦርነት የሚወድመውን መካከለኛው ምስራቅን ከአዲስ ግን ሁሉን ከሚያነካካ ጦርነት ሊዘፍቀው ይችላል። ይህ በመካከለኛው ምስራቅ የታላቅ ግጭት ማቀጣጠያ ሊሆን ይችላል። ይህ ምን ማለት ነው? በምዕራባዊ ዮርዳኖስ ዳርቻ ሶስተኛው ኢንቲፋዳ ሊቀሰቀስ ተጨማሪ ውጊያ ሊጫር ይችላል። ሳውዲዎች ከዚህ ቀደም የነሱ ቪየትናም በሆነው የየመን ጦርነት እንደገና ከሆቲዎች ጋር ይገጥሙ ይሆናል። ሶሪያዎች ወደ ጎላን ኮረብታ ሊሄዱ ይችላሉ። ይህ በጣም ከፍተኛ ከፍተኛ ጦርነት ሊሆን ይችላል። ለአሁኑም የአረብ መሪዎች በእርግጥ ይርመጠመጣሉ። አረቦች ይጮሃሉ፣ ኢራን ትፎክራለች፣ ሐማስ፣ ሂዝቡላህ፣ ሁቲዎች ይፍጨረጭራሉ፣ ፍልስጤም ያልቃል። እስራኤል ጠቅላይ ሚኒስትር ኔታንያሁ ደጋግመው እንዳሉት በረጅም ምህረት የለሽ እጇ ሲሻት ጋዛን፣ ሲያሰኛት ምዕራባዊ ዮርዳኖስ ወንዝ ዳርቻን፣ ሲፈልጋት ሊባኖስን ደሞ ከፈለገች ሁዴዳህን፣ ቴሄራንን፣ ደማስቆን ታጋያለች። መካከለኛው ምስራቅ ምን ይቀጥል ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን?